ታጣቂዎች አማሮ ውስጥ ሶስት ሰው ገደሉ። ታጣቂዎች በደቡብ ክልል አማሮ ልዩ ወረዳ ዳኖ ቀበሌ አደረሱት በተባለ ጥቃት ሶስት አርሶ አደሮች መገደላቸውን የቀበሌው ነዋሪዎችና ቤተሰቦቻቸው ለአሜሪካ ድምጽ ገልጸዋል። ነዋሪዎቹ ቁጥራቸው ያልተገለጸ ከብቶችን መዝረፋቸውንም ነዋሪዎቹ ተናግረዋል። ነዋሪዎቹ በግድያው እና በዘረፋው የከሰሱት ሸኔ ያሉት እና የኦሮሞ ነጻነት ጦር መሆኑን የሚናገረውን ቡድን ሲሆን ለዚህ ውንጀላ የቡድኑ ምላሽ አካተናል። ይሁን እንጂ ታጣቂዎቻቸውም በሲቪሎች ላይ ጥቃት እንደማያደርሱ መሪዎቹ በተደጋጋሚ እየተናገሩ ነው። የወረዳው ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ብሩክ አየለ ለአሜሪካ ድምጽ በሰጡት ቃል ሶስቱ አርሶ አደሮች መገደላቸውን አረጋግጠው ሁለት መቁሰላቸውንና የአስራ ሁለት አባወራዎች ከብት መዘረፉንም ገልጸዋል። የአዋሳው ዘጋቢያችን ዮናታን ዘብድዮስ ነው ዘገባውን ያጠናቀረው፣ እንደሚከተለው ይቀርባል። የአራት ልጆች አባት የሆነ የአክስታቸውን ልጅ እንደተገደለባቸው አቶ ወረደ ሆሳይ በስልክ ነግረውኛል። ከተለ ላይ ያለው ጥቃት ይስተኛ ዓመቱን የያዘ ጥቃት ነው። ዛሬ ላይ ሶስት ገብቶቻቸው ሲጠብቁ የነበሩ አርቢ ታደሮች ናቸው የወደቁ። በጣም በሚገርመኝ ነገር አንዱ አሁን ትግሬ ቦንሶ የሚባለው አክስቴ ልጅ ከደወሰነ ሰዓት በፊት አናግረው አግኝቼው ነበር ገብቶቼን ጥቼ ነው የመጣሁት እያለ ነው ሮጦ የገባውና ሰላሳ ደቂቃ ሳይቆይ ነው። ሶስቱም የወደቁት በጣም እጅግ በጣም በሚያሳዝን ሁኔታ ማለት ከብቶቻቸውን እየጠበቁ ሳሉ ተገደሉ የተባሉት አቶ ትግሬ ቦንሶ፣ አቶ ብርሃኑ ዋደዮና አቶ ፉትኖ ጩጃ የሚባሉ አርሶ አደሮች መሆናቸውን የአይን ማኝ መሆናቸውን የገለጡት ያዕቆብ ዘካሪያስ ይባላሉ ያሉኝ የቀበሌው ነዋሪ ተናግሯል። አዎ፣ በቦታው ነበርኩ እንግዲህ ከብት ስናግድ ነበር። እዚህ ማሳችን ላይ ነው። በቃ ማሳችን አካባቢ ከብት ስናግድ ነበር። በቃ የጉጂ ሰዎች ማትዕት ነው። በቃ ይህን ያህል ነው፣ ቁጥራቸው የማንለው ተሰባስበው ጎረፉብን። ያ የሮጥንም ሮጥን አመለጥን። ብዙ ከፍትም ዘረፉ፣ ያው ያ የደቀሙትን ገደሉ። ዛሬ አካባቢያቸው መረጋጋቱንም አቶ ያዕቆብ አክሎ ገልጿል። ከትናንትና ያው ማምሻው ከዘጠና በላይ ዘጠና አምስት ምናምን ከፍት እንደሄደ ነው ያረጋገጥ ነው። ወጣትም ትልቅ ትንሽ ሳይል በቃ ሁሉም ነው ተሰልፈው የመጡት። አዎ ቀብራው አንድ ላይ ነው የተፈጸመው። አሁን ገና አላለቀም፣ ያው ቀብር ላይ ነው። ካለፉት ስድስት ዓመታት ወዲህ ይፈጸማል ከሚሉት ጥቃት የተነሳም ህዝቡ በስጋት እንደሚኖር አቶ ያዕቆብ ተናግሯል። አስክሬን አንስተው ሀዘን መቀመጣቸውን የጠቆሙት አቶ ወረደም አድራጎቱን ወይም ወንጀሉን ፈጽመዋል ስለሚሏቸው ሰዎችም ተናግሯል። እንግዲህ አሁን ይህን ጥቃት የፈጸሙት በቁጥር በጣም በርካታ የሆኑ ታታቂዎች ናቸው። አካባቢው በተለይ ምዕራብ ጉጂ ጋላና ወረዳ ላይ የመንግስት ስርዓት ፈርቷል። የኃላፊነት የሚወስድም ይህን ጉዳይ ሪፖርት የሚያደርግለትም ምንም አይነት አካል የለም። ስለዚህ ያለ ዋስትና ነው እየኖርን ያለ ነው እና ተኩሱ አሁን ባለው ሁኔታ ቆሟል። የእኛ አርሶአደሮች አስከሬን አንስተዋል። ሶስቱን አስከሬን ሰው ግን እየሸሸ ነው። ከአካባቢው ለምን የመጣዋይን አሁን ይህን ጥቃት እየፈጸመ ያለው ከአርሶአደሩ አቅም በላይ የሆነ ኃይል ነው። አርሶአደሩ የሚቋቋመው አይደለም። በታጣቂዎቹ ተከፈተባቸው ባሉት ድንገተኛ ተኩስ ሁለት ሰዎች ከባድ ጉዳት ደረሰባቸው ሲሆን አንደኛው ከፍ ላለ ሕክምና ወደ አርባ ምንጭ ሆስፒታል የተላከ ሲሆን ሌላው ቁስለኛ ደግሞ በኬለ ከተማ የመጀመሪያ ደረጃ ሆስፒታል የሕክምና እርዳታ የተደረገላቸው መሆኑን የሆስፒታሉ ስራ አስኪያጅ አቶ ሚንተስኖት ዮሐንስ ለአሜሪካ ድምፅ አረጋግጧል። የልዩ ወረዳው የሰላምና ጸጥታ ጽፈት ቤት ኃላፊ አቶ ብሩካየለም ጥቃቶቹ የተባባሱ መምጣታቸውን ገልጿል። የክልልና የፌዴራል መንግስት ባለሥልጣናት በታጠቁ ቡድኖች ላይ እርምጃ እየወሰድን ነው ሲሉ በየጊዜው በሚሰጡት መግለጫ ቢገልጡም በወረዳው ህዝብ ላይ የሚደርሰው ኢሰብአዊ ጥቃትና ጉዳት ቀጥሏል ሲሉ ነው በስልክ ለቪዮ ያስታወቁት። አላማቸው ያው ከብት መዝረፍ፣ ሰውም መግደል፣ መሳሪያ መዝረፍ ስለሆነ እነዛ ሰዎች ጠብቀው አርሶ አደር ላይ ገሎ መሳሪያ ወስዷል። ሁለት ሰው ሞቷል። ሁለት ሰው ቆስሏል። ከሁለት ሰዎች ላይ የጦር መሳሪያ ተውሶባቸዋል ተዘርፏል ማለት ከቁጥር አስራ ሁለት የሚሆኑ አርሶአደሮች ከብቶቻቸው አርሶአደሩ በራሱ ማሳ ባለበት ገብ የሚያግድበት መጥቶ ነው ውጥቃት የፈጸመ ያለው እና ከጊዜ ወደ ጊዜ ነገሩ እንዲ እየቀጠለ የሚሄዱ ባምራች ላይ ከፍተኛ ስጋት ያፋደረ ያለው ስጋት ብቻም ሳይሆን በሶሬ በጣም ከፍተኛ ጫና እየተደረገበት እየሞተ የማሰው እየሞተ ነው እያለቀ ያለው የሚል ነገር ያው አሁን ያለው ነገር ያለው። በተደጋጋሚ ሲፈጸሙ የሚስተዋሉትን ጥቃቶች የሁለቱ ክልሎች መንግስታት ስለምን ማስቆም ተሳናቸው ተብሎ የተጠየቁት የደቡብ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ አለማዮ ባውዲም ተከታዩን መልሷል። በጣም እየፈታተንን ያለው በክልላችን ኩታ ገጠም አካባቢዎች ላይ የሸናይ እንቅስቃሴ ትላልቅ ጥቃቶችን ያደርሳል። በክልላችን ሰርጎ በመግባት ለግለሰቦች አሳይመንት ይሰጣል። ኩታገጠም ቀበሌያት ላይ ዜጎችን ይጨፈጭፋል፣ ዜጎችን ይገላል፣ ንጹሐን ዜጎችን ህይወት ያሳጣል፣ ንብረትም ይዘርፋል። ይሄ በጣም አሳዛኝ በሆነ መንገድ በጌዲዮ ዞን፣ በአማሮ ልዩ ወረዳ፣ በቡርጅ ልዩ ወረዳ ቀጠናዎች ላይ በጣም አሳቃቂ የሆኑ ድርጊቶችን ይፈጽማል። በቅርቡ ይህን ሁኔታ በሚመለከት እነዚህ አካባቢዎች ላይ ለአንድና ለመጨረሻ ሁለቱ ክልሎች ተቀናሽተው በጋራ ሆነው ከዚህ አጥፊ ኃይል ህዝቡን መታደግ አለበት የሚል አቋም ተወስዶ እየተሰራ ነው ያለው። ዩናይትድ ስቴትስ የሚገኙት የኦሮሞ ነጻነት ጦር ወይም ሰራዊት ቃል አቀባይ መሆናቸውን የሚናገሩት አቶ ኦዳ ተርቢ፣ ስለዚህ የአማሮ ልዩ ወረዳ የዳኖ ቀበሌ ግድያና ዘረፋ ማምሻውን ለኦሮሞኛ ዝግጅት ክፍላችን ባልደረባ ነሞ ዳንዲ በሰጡት ቃል ውንጀላውን አስተባብሏል። በአሁኑ ጊዜ የአብይ ስርዓት ድክመቱን ለመሸፈን ወደ ኦሮሞ ነጻነት ሰራዊት እጁን መቀሰር ባህሉ አድርጓል። ንፁዓን ዜጎችን በዚህ የፖለቲካ ጨዋታ ውስጥ እንዲሳተፉ በካድሬዎች ይገደዳሉ። ከብቶችን መስረቅና አርሶ አደሮችን መግደል የወንጀለኞች ነው እንጂ የኦሮሞ ነጻነት ሰራዊት እንዲህ አይነት ድርጊት አይፈጽምም። እኛ እንዲህ አይነት ነገር ውስጥ የለንም። እዛ አካባቢ ያሉ አካላት ወንጀለኞችንና የሰላም አለመኖርን ተገን አድርገው ህዝብ ላይ ጥቃት በፈጸሙ ላይ መንግስት እርምጃ መውሰድ ማረጋጋት አቅቶት የኦሮሞ ነጻነት ሰራዊት ራሱን እያጠናከረ በመጣበት ወቅት እናዳክመዋለን ብለው ስላሰቡ ነው ወደ እኛ ጣታቸውን የቀሰሩት፣ እንጂ ሰራዊቱ ድርጊቱን ፈጽሟል ማለት ከእውነት የራቅ ነው። ቡድኑ እያደረሰ ነው ያሉት ጥቃት መስፋፋቱንና በኦሮሚያ ክልል ገላና ወረዳ ጨምሮም በአካባቢው ያሉ ብዙ ቀበሌዎች በቡድኑ ቁጥጥር ስር ከዋሉ መሰንበቱን የገላና ወረዳ ባለስልጣናትና ነዋሪዎች ለቪኦኤ ገልጠው በቅርቡ መዘገባችን ይታውሳል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም